የኢትዮጵያ የሕዝብ ተወካዮች ምክር ቤት አባላት ለሁለተኛ ጊዜ የተደነገገው የአስቸኳይ ጊዜ አዋጅ ለማጽደቅ ወይም ለመጣል የፊታችን አርብ እንደሚሰበሰቡ ታውቀዋል። የምክር ቤቱ አባላት አዋጁን ውድቅ እንዲያደርጉ ከአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን ጫና እያደረጉ ይገኛሉ። ለዚህም አንዱ ማሳያ ሰሞኑ የምክር ቤቱ አባላት የእጅ ስልክ ቁጥሮች ናቸው የተባለውን ዝርዝር በማህበራዊ መገናኛ ብዙኃን ላይ እየተዘዋወረ እንደሚገኝ ለመታዘብ ተችለዋል። በፓርላማ የኦሮሚያ ክልል በቡኖ በደሌ ዞን የጮራና ደጋ ወረዳ ወኪል የሆኑት አቶ ሙስጠፋ ወርቁ የአስቸኳይ ጊዜ አዋጁ ላይ ድምፅ ለመስጠት በይፋ ጥሪ እንዳልተደረገላቸው ተናግረው የአስቸኳይ ስብሰባውም ሰላም ሀርብ ይካሄዳል መባሉን ከሀገር ውስጥ መገናኛ ብዙሃን እንደሰሙ ለዶይቼ ቬለ ተናግረዋል። የአስቸኳይ ጊዜ አዋጁ ሲደነገግ የሚደግፍ እንዳለ ሁሉ የሚቃወምም አለ ያሉት አቶ ሙስጠፋ ዋናው የአዋጁ አስፈላጊነት መዳሰስ መሆኑን ይናገራሉ። አዋጁን ይቃወማሉ ወይስ ይደግፋሉ ለሚለው ጥያቄ ተከታዩን ብለዋል። አኩማ ጋሄረ ሞቱማ በህገ መንግስታችን እንደሚታወቀው የምክር ቤቱ አባላት በሶስት ጉዳዮች ይመራሉ። እነሱም ለአምሮአቸው፣ ለህዝቡና ለህገ መንግስቱ ታማይ መሆን ነው። የሚወሰነው ውሳኔም ይህን መሰረት አድርጎ ነው እንጂ ከሚነፍሰው ንፋስ ጋር በመንፈስ አይደለም። የተጠቀሱትን ነጥቦች ማከል በማድረግ ለሀገሪቱ ሰላም አስፈላጊውን ለማድረግ እኔም እንደ ግለሰብ ዝግጅት ያደረኩ ነው። ሰው በሰላም ወጥቶ እንዲገባ እንዲሁም የህዝቡ ተሳትፎ ኢኮኖሚ ውስጥ ከዚህ በላይ ጠንክሮ እንዲቀጥል ለማድረግ ብሎም ለመወሰን ተዘጋጅቻለሁ የሚል ሀሳብ አለኝ። በኦሮሚያ ክልል በምዕራብ ወለጋ የጃርሶና የባቦ አካባቢ ተወካይ የሆኑት ወይዘሮ ዱሌ ተሰማ አርብ የአስቸኳይ ጊዜ አዋጁ ላይ ውሳኔ ለመስጠት ጥሪ እንደደረሳቸው ይናገራሉ። በህገ መንግስቱ ውስጥ በተዘረዘረው መልክ የአዋጁ አስፈላጊነት ለምንድን ነው የሚሉት ነጥቦች ገና እንዳልደረሳቸው ወይዘሮ ዱሌ ይናገራሉ። ሰማ በአሁኑ ጊዜ አዋጁ ያስፈልጋል ወይም አያስፈልግም፣ ሀገሪቱን እዚህ ደረጃ ላይ ያደረሰው ምንድን ነው የሚለው እኛም እንደ ጥያቄ የያዝ ነው ጉዳይ ነው። ለውይይትም ጊዜ ይሰጣቸዋል ተብሏል። ስለዚህ ይህን አዋጅ ያዘጋጀው አካል የሀገሪቱን ሁኔታ መሰረት አድርጎ ሲዘጋጅ፣ በአሁኑ ጊዜ ሀገሪቱን ለዚህ ያጋለጠ ምንድን ነው? እዚህ ያደረሰውስ ምንድን ነው? አዋጁ ከጸደቀ ነው ወይ ሳይጸድቅ ነው ሰላም ሊመጣ የሚችለው? ለእነዚህ ጥያቄ መልስ ለመስጠት አዋጁ የተዘጋ የተዘጋጀበት ምክንያት ቀርቦልን እኛም መነሳት ያለበትን ጥያቄ አንስተን የምናጣራቸው ጉዳዮች አሉን። ገና ቀብጭ ነው ድሪ ዋን ቁልቁሌ ወይዘሮ ዱሌ የፓርላማ አባላቶች ህዝብን ስለወከሉ ህዝብ አዋጁን ይፈልጋል ወይስ አይፈልግም? ማህበረሰቡ የሚያነሳቸው ጥያቄዎችና የአዋጁ ተጽዕኖስ ምንድን ነው የሚለውን በዚህ ውይይት ላይ እንደሚያነሱ ይናገራሉ። ውይይቱ መቼ እንደሚካሄድ ስጠየቁ ጉያ በሩ ቀን በነገ ውለት አዋጁን ያዘጋጀው አካል ማብራሪያ ይሰጠናል ብለን እናስባለን። ስለዚህ የአዋጁ አዘጋጅ የሚያቀርበውን ምክንያት በመዳሰስ በባለፈው አዋጅ ላይ የነበረው ድክመትና ጥንካሬ ምን እንደነበር፣ አሁን ደግሞ እዚህ ደረጃ ላይ ያደረሰን ምንድን ነው በሚለው ላይ ውይይት ይካሄዳል። ከዛ አርብ ገብተን ድምፅ እንሰጣለን። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ትላንት ባወጣው መግለጫ በፓርላማ አባላቶች ላይ ይደረጋል የተባለውን ጫና በችልታ እንደማይመለከተውና የጫና ማድረጉ ቅስቀሳ ላይ የተሳተፉትን ህጋዊ እርምጃ እንደሚወስድ አስጠንቅቋል። አዋጁን የማይደግፍ አገሪቱ ትርምስ ውስጥ እንድትገባ የሚፈልግ ሰው ብቻ ነው ስል አንድ ግለሰብ በዶችቬሌ ዋትሳፕ ላይ አስተያየቱን በጽሁፍ ልኮልናል። ሌላ አስተያየት ሰጪ ኮማንድ ፖስቱ ቋሚ ስራውን ህዝብን፣ መግደል፣ ማሰርና ማሰቃየት ነው። የአገሪቱ ደህንነት ያለው በህዝብ ተወካዮች እጅ ነው። አዋጁን ካጸደቁት ለቀብር መዘጋጀት ነው ስል የተቃውሞ አስተያየቱን ልኮልናል።